ቪኦኤ ሰላም ለእናንተ ይሁን። የጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዘመን ተጋሪዎቹ ከሚያከታትሏቸው ሙዚቃዎች ለየት ያሉ ሐሳቦችን ያቀነቅናል። የድምጸ ዘይቤውና ቃናውን ለመጀመሪያ ጊዜ ሰሙ፣ በእርግጥ ልዩ ነገር ይዞ ስለመምጣቱ ያምናሉ። ዳዊት ቸርነት ፍቅርን፣ ተስፋን፣ እምነትን በሙዚቃዎቹ ይሰብካል። ጊታሩን እየኮረኮረ የሚያወጣቸው ዜማዎችም ሆነ ግጥሞች ግባቸው ፈጣን የገበያ ላይ ስኬት አይመስልም። ቀስ በቀስ የሚታይ ማኅበረሰባዊ ለውጥ የሰብአዊነት መጎልበት እንጂ። በዚያም ይመስላል ጥሞናን የሚሹ አድማጮች ቁጥር ቀስ በቀስ እያደገ መምጣቱ ዳዊት የዛሬ ጋቢና መዝናኛ እንግዳችን ነው። ሙዚቃን የጀመረው በእንግሊዝኛ ቋንቋ ለአድማጭ ባቀረበው ሃምብል ወይንም ትሁት በተሰኘ ስራው ነው። ጅማረው በእንግሊዝኛ የሆነበትን ምክንያት አስቀድሞ ያስረዳል። ያው ምክንያቱ የተለየ አይነት የሙዚቃ ቫራይቲ ወደ ኢንዱስትሪው ለማስገባት ነው። ያው እኔም ደግሞ ስለሚቀለኝ ነበር በእንግሊዘኛ መጽሐፍ ከአማርኛው ያው የእኛ ያደግንበት የትምህርት ቤት ኤዱኬሽን ሲስተም ከአማርኛው ይልቅ ወደ ተጠብቆ ስለሆነ ያደግ ነው ይቀለኝ ነበረው እንግሊዝኛ ሀሳቦች መግለጽ። ለዛ ነው የመጀመሪያው ስራዬ በእንግሊዝኛ። እንግዲህ ከሃምብል በኋላ የወጡ ሙዚቃዎችንም ለመስማት ሞክር ያለው ሙዚቃዎችህ ከነጠላ ክስተት ይልቅ ግዙፍ ሀሳቦች ላይ ማተኮርን እንደምትመርጥ ያሳብቃሉ። ፍቅር ፍትህን፣ ሰውነትን የምትገልጽባቸው ግጥሞች አስተዳደግህን እንድጠይቅ ገፋፍቶኛል። ከሃይማኖት መሰረትን የተነሳኸው ወይስ በአመታት ገጠመኞች ውስጥ ነው የተረዳቸውን ሀሳቦች በሙዚቃ በኩል እንካችሁ እያልክ ያለኸው? ሁለቱም ነው። ያደኩበት ማህበረሰብ ያደግኩበት ሶሳይቲ ከቤተ ክርስቲያን ውስጥ ነው ያደግኩትኝ። በህይወቴም ደግሞ ካጋጠመኝ ገጠመኞችም ተነስቼ ነው ሙዚቃዎቹን የጻፍኳቸው። ምናልባት ለዛም ይሆናል ሰው በቀላሉ ከስቶሪው ጋር ሪሌት ማድረግ የቻለው የምርን ያለፍኩባቸውን ነገሮችና ከመንፈሴንና ስሜቴን ስለ ናብሮ የማቃራው ለዛም ይመስለኛል። አንተ እንደዚህ ያልከው ገዘፍ ያለ ሀሳብ ያልከው ከዛም ይመስለኛል። የሙዚቃዎች ርዕሶች በአብዛኛው በአንድ ቃል የሚቋጩ ናቸው። ዛፍ፣ ፍትህ፣ ንስር፣ እምነት፣ ተስፋ እያሉ የሚቀጥሉ ናቸው። የሙዚቃዎችን ቃን አምላጤነ መለየትህን ለማወቅ አይከብደውም። ልዩ መሆን ግን ሁለት ጣፋንት አለው ይባላል። በበጎ ከታየ ያሸልማል፣ ጥሩ ደረጃ ላይ ያደርሳል። ልዩነትህ በበጎ ካልታየ ደግሞ መሰናክሎችን ይደረድራል። አንተ የትኛው ገጠመህ? ልዩ ቀለምና ልዩ ይዘት ይዘህ በመምጣት በሁለቱም ማየት ይቻላል። በጣም እሰየው ጎሽ ያለ ሰው አለ። ምንድነው ደግሞ እንደዚ አይነት ነገር ምን ብለው ደግሞ ጥያቄ የፈጠረበትም ሰው አለ። ያው ግን በዛኛው ሳይት ደግሞ ይበዛል፣ እሰይ ጎሽ ያለው ደግሞ ሰው ይበዛል። ሁለቱንም ነው እንግዲህ እኔ ከተስተናገድኩት እስካሁን ድረስ ከሰራሃቸው ሙዚቃዎች ይህ ልዩ ስሜት ወይንም ልዩ ትርጉም ያለው ሙዚቃ የትኛው ነው? ሁሉም እንዳልኩ፣ ከራሴ እኔ የነበርኩበት ሁኔታ ሌት ታነስቼ ስሎ የጻፍኩት ሁሉም ሙዚቃዎቼ ከኔ ጋር በጣም የተለየ ኮኔክሽን አላቸው። ግን በፐርፎርም በማድረግ ደረጃ ስቴጅ ላይ ከመጫወት አንጻር አሪዮብን መስቴጅ ላይ ስሰራው በጣም የተለየ ስሜት ይሰጠኛል። Savi <imitation> Savina <imitation> ፍትህ የሚለውን ሙዚቃህን ጨምሮ በርካቶቹ ሙዚቃዎችህ የማህበረሰብ ችግርና ጥያቄን የሚያስተጋቡም ጭምር ናቸው። አድማጮችስ ጠንከር ላሉ ሀሳቦች የተመቸ ነው ወይ? ምላሻቸው በማህበራዊ አውታሮች ላይ በየዕለቱ በመቶ ሺዎች የሚቆጠሩ ተመልካቾች ያላቸው ሙዚቃዎችን ይዘትና ያንተን የመሰሉ የቁም ነገር ላይ የሚያተኩር ሙዚቃዎችን የተመልካች መጠን የሚያነጻጽሩ ሰዎች የዳዊት የልፋቱ ውጤት ምን ሆነ ብለው ይጠይቃሉ። ምንድን ነው ትርፍህ? እንደዚያ ያሉ ሀሳቦችን በማንሳትህ እና በማቅረብህ መጀመሪያም እኔ ስጀምር ሙዚቃውን ከራሴ ጋር የምነጋገር ነው። አብዛኛው ከራሴ ጋር ከስሜቴ ጋር ከመፈሴ ጋር ነው አብዛኛው የምነጋገር። ከዛም ካለፈ ደግሞ ይሄ እኔ ኤክስፔሪንስ ያደረግኩትን ነገር ከሰዎች ጋር ኤክስፔሪንስ አብሮ ሼር ማድረግ ነው እና ዓላማ የነበረው የምር እውነተኛ የሆኑ ሰዎችን ማፍራት፣ ለራሳቸው፣ ለሀገራቸው፣ ለቤተሰቦቻቸው ለማንኛውም ለሚኖርበት ነገር እውነተኛ የሆኑ ማህበረሰቦችን ማፍራት ነው እንደ ሬቭሉሽን ተሻሪ አይነት ነገር ማለት ነው እና ኤክስትርፉን አሁን ቶሎ እንደማላገኘው ቶሎ እንደማያወጣ ልክ እንዳንተ እንዳልከው በመቶ ሺ እና ሁለት መቶ ሺ ሰው በአንድ ጊዜ ወንድ ያደርጋል ብዬ ኤክስፔክት አላደርግም ነበር ነው። ምክንያቱም ዘር ነው። ዘር ከተዘራ በኋላ ዘሩ አፈር ውስጥ ገብቶ የበሰብሳል ይል ከዚ ከሞተ በኋላ ረጅም ጊዜ ወስዶ ነው የሚያማረን እና የተዋበን ነገር ደግሞ መልሶ ከጊዜያት በኋላ የሚሰጠን እና በአንድ ጊዜ እንደዚህ ምዝዝ በሚል ነገር በአላም ቀስ ብሎ በጣም ሰርታ ይል አድርጎ በደንብ ሰልቶ ቀስ እያለ እየሰማኸው፣ አብረ እየኖርክበት፣ አብረ እያጣጣምከው የምትኖረውን ነገር ነው እኔ ማስበው። እና ልሳሴ ትርጉሙ አሁን አይመስለኝም። ወደፊት እንግዲህ ሰው እያወቀው እየተረዳው ሀሳቦቹን፣ ግጥሞችን እያነበበ የሙዚቃዎቹን ይዘት እያየ ወደፊት ተገረደዋል ብዬ ስለማስብ ለዛም ይመስለኛል። እንግዲህ ዳዊት በቅርቡ በወጣው አልበምህም ላይ ይመስለኛል፣ ከዚያ በኋላ በእንግሊዝኛ መዝፈንህን ይቀጥላል። አንድ ሴሞኒካ የሚል ሙዚቃም አለህ። በእንግሊዝኛ ዜምከው ተስፋህን፣ እምባህን፣ ጸሎትን የምትሰጣት ሴሞኒካ ማን ናት ሴንት ሞኒካ? በመጀመሪያው በእርሊ የቤተ ክርስቲያን ታሪክ የሴንት ኦገስቲን እናት የነበረች ሴት ናት እና በእሷና በልጇ መካከል የነበረውን ስቶሪ ነው። በጣም ስፓር ስላደ ገዛ ተነስቼ ነው ሙዚቃውን የጻፍኩትኝ። የሴንት ሞኒካ ጸሎት ነው እኔን ወደ ጠንክሬ እንድቆም መልካም ሰው እንደሆነ ያደረገ ይላለው በስቴን ሲናገር በመጽሐፉ ላይ እና የእናቱ ጸሎት ማለት ነው እና ይህንን ሳስብ ለካ ሁላችንም በህይወታችን ውስጥ ለንባቸው በጸሎታቸው ብኛን በመልካም ሰው ሆነ እንድንቆም ጥሩ ሰዎች እንደሆነ እንድንሆን ያደረጉን ሰዎች አሉ። እና ይሄ ስቶሪ በጣም ኢንስፓየር ስላደረገኝ ነው ከዛ ተነስቶ የጻፍኩት እና ጽሁፉ ላይ የኦገስቲን እና የሴንት ሞኒካ ቅርብብል ይመስላል፣ ንግግር ይመስላል። የእሷ የእሷን ሀሳብ ትናገራል፣ እሱም የራሱን ሀሳብ ይናገራል። በኋላ ላይ ግን አብድን ፕሬንግ እያለ የሚያዘኙበት ቦታ አለ እና ሀሳቡ ከዚህ ተነስቶ የተጻፈ ሀሳብ ነው። So I struggled, struggling to find peace in your face. Mm. Felt your pain, pain in your silence and right wraps your veins. For a long time, you've been. And i was lost but well, i know you've been around through all of my steps i've been praying በሙዚቃዎች ውስጥ መልካም እሳቤዎችን መልካምነትን፣ ተተፈላጊነትን ደጋግመህ ስታነሳ ሰምቻለሁ። በአሁኑ ጊዜ ኢትዮጵያ ውስጥ የተለያዩ ግጭቶች፣ አለመረጋጋቶች እናያለን፣ እንሰማለን። ሙዚቃ ግን በአጠቃላይ በዚህ ሰዓት ላይ በሰዎች መካከል መግባባትን ብንፈጥር ምን አይነት ሚና መጫወት ይችላል ብለህ ታስባለህ? በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ዘም ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮች እና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞችን እናያለን። ሙዚቃ እንደ አጠቃቀሙ ወይም ደግሞ እንደ ተሸካሚው ሰው ነው ለጠዝ ለጦርነት የሚጠቀመው ሰው አለ። ደግሞ በሰዎች መካከል እና በህዝብ መካከል ደግሞ እርቅና ሰላምን ደግሞ ለማውረድ የሚጠቀመው ሰው አለ። ሰው የሙዚቃ ሚና ነው የሚወስነው እኛ የምናስገባበት ቦታ ነው። አይተናል በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰዱ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋት የተጠቀሙት ደግሞ አርቲስቶችን እንመለከታለን። የው ሙዚቃው በራሱ ሳይሆን ሀገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንጻር ስናይ በደንብ ከተጠቀምነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ ሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጻት ነገር የራሷ ሙዚቃ ያላት ነው የሚባለው። ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ከራሳችን ያፈለቅ ነው። ቅዱስ ያሬድን መመልከት እንችላለን። ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርጎ ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን። ይህ የሚያሳየው እኛ እና ሙዚቃችን በጣም ትስስር ያለን ሀገር እንደሆነ ነው። ሰው አጠቃቀማችን፣ የምንጠቀምበት ሁኔታ ይወስነዋል ማለት ነው። ቪኦኤ ከአሜሪካ ድምፅ ይቀጥላል። የቅዳሜ መዝናኛ እንግዳችን ዳዊት ቸርነት ነው። አሁን ግን ላፍታ የአፍሪካን የጥበብ መንደር ቃኝተን እንመለስ። ናይጀሪያ የወጣችውን ከኮቪድ-19 መጠበቂያ ደንብ በመጣስ የሙዚቃ ዝግጅት አቅርበዋል የተባለው ናይራ ማርሊ የተሰኘ ሙዚቀኛ ፍርድ ቤት ቀርበዋል። ፋንክ አድንኪሌ የተባለች የሀገሩ እውቅ ተዋናይት ለባለቤቷ ባዘጋጀችው ስነ ሥርዓት ላይ ተገኝቶ በሚያዝያ ወር የሙዚቃ ትርኢት አቅርበዋል በሚል የቀረበውን ክስ የተቀበለው የሌጎስ ልዩ ፍርድ ቤት ድምፃዊውና ሲዋግ የተሰኘ ማኔጀሩ እያንዳንዳቸው መቶ ሺህ የናይጄሪያ ገንዘብ ወይንም ናይራ እንዲከፍሉ ወስኖባቸዋል። So I am asking all people of goodwill to join me in ፈቃደኛ የሆኑ ሰዎችን የምጠይቀው በኮቪድ-19 ምክንያት በርካታ ችግሮች ስላሉ የጎዳና ልጆችን ወላጆቻቸውን ያጡ ህጻናትን ለመርዳት የማደርገውን ጥረት እንዲቀላቀሉ ነው። በናይሮቢ ጎዳናዎች ከባርኔጣው ጀምሮ እስከ ጫማው በተመሳሳይ ቀለም በተሰሩ አልባሳት በማጌጥ የሚታወቀው የጎዳና ላይ የፋሽን ሰው ጄምስ ሙዋንጊ ነበረ። ሙዋንጊ በአልባሶቹ ላይ አንድ ጭማሪ ጣል አድርጓል። ከሚለብሰው ጋር በቀለም የሚመሳሰሉ ያፍና አፍንጫ መሸፈኛዎችን አክለው የአይን ማረፊያነቱንም ለህይወቱ ዋጋ እንደሚሰጥም በማሳየት እያስተማረ ይገኛል። ከመቶ ስልሳ በላይ ሙሉ ልብስ፣ ከሁለት መቶ በላይ ጫማዎች፣ ከሶስት መቶ በላይ ባርኔጣዎች ያሉት ጄምስ ሙዋንጊ ማታቱ የሚባሉ የከተማ ሚኒባሶች አስተናባሪ ሲሆን አሁን ለሚያደርገው የበጎ ፈቃደኝነት ጥረት ሰዎች እንዲደግፉት ጠይቋል። ዘገባው የሮይተርስ ነው። ሞሮኮ ውስጥ ብዙ ሴቶች በማይደፍሩት የራፕ የሙዚቃ ስልት አንዲት ወጣት ዝና እያተረፈች ትገኛለች። የ24 ዓመቷ ሐውዳ አቡዝ ከሀገሪቱ እውቅ የወንድ ራፕ ስልት አቀንቃኞች ጋር በመሆን የሰራችው ሆርስ ሲሪ ከ16 ሚሊዮን ጊዜ በላይ በማህበራዊ መገናኛዎች ላይ ታይቷል። ሙዚቃን የወንዶች የበላይነት የነገሰበትን ማህበረሰብ ለመሞገት እንደምትጠቀም ለሮይተርስ ተናግራለች። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። የቅዳሜ መዝናኛ እንግዳችን ወጣቱ ድምፃዊ ዳዊት ቸርነት ነው። ዳዊት እንግዲህ አንተን የመሰሉ የሀገር ውስጡንም የውጭንም አድማጭ ታሳቢ አድርገው የሚሰሩ ሙዚቀኞችን እያየን ነው። እንደ ምዕራቡና የተወሰኑ ምስራቅ አፍሪካ ሀገራት ሙዚቀኞች ግን የዓለም አቀፉን አድማጭ ጆሮ ለማግኘት ገና ጥረት እየተደረገ ነው። ይህንን ለማስተካከል ምን መደረግ አለበት ትላለህ? የኢትዮጵያን ሙዚቃ ልዩ መሆኑ የተለያዩ ሀሳቦችንም እንደ ማንሳቱ ያን ያህል በዓለም አቀፍ ደረጃ እየተደመጠ አይደለም የሚሉ ሀሳቦች አሉ። ያው ይመስለኛል በአንዳንድ ሰዎች ከሚያነሱት እንትን አንጻር ቋንቋችን ነው የሚሉ ሰዎች አሉ። ቋንቋችን አይደለም ቋንቋችን አይደለም ባሬር የሆነው ወደ ኢንተርናሽናሉ የሙዚቃችንን ይዘን ፕሮሞት እንዳናደርግ። ምክንያቱም የማሊ ሙዚቃዎችን መመልከት እንችላለን። በራሳቸው የነቲናር ወይም የሚባሉ ባንዶች አሉ በራሱ ታምሻክ የሚባል ቋንቋ ጉራንደስ የሄዱ ሄዱ ድራሄዱ ባንዶችን እንመለከታለን ሰው ችግሩ ቋንቋ እንዳልሆነ እንመለከታለን ማለት ዋናው የሚመስለኝ ነገር እኛ የራሳችንን ትክክለኛ ሆኖ ማንነታችንን ትክክለኛ ሆኖ ፍሌቨራችንን ወደ ውጭ ለማስተዋወቅ ብዙም ፑሽ የማናደርገው አንደኛ የሶሻል ሚዲያዎችን አጠቃቀም እና ዲ ዲጂታል ስትሪሚንግ ፕላትፎርሞችን አለመጠቀም ይመስለኛል አብዛኛው በጣም ኢትዮጵያ ውስጥ በጣም ትልቅ የሆኑ ትልጠት ምልቅ ተደማጭ ያላቸው አርቲስቶች በቀላሉ ስፖቲፋይ ለማግኘት እኔ ራሴ ይቸገራሉ Yeah. Mm -hmm. ድምጻችንን በኢንተርናሽናሉ የአድማጭ በተስበ ኢንተርናሽናሉ ሬዲዮች እና ፕሌይሊስቶች ላይ ለማግኘት በጣም እንድንቸገር ያደርገናል ይመስለኛል ስትራክቸር ያለው ኦርጋናይዝድ የሆነ የሙዚክ ማርኬት አለመኖር ይመስለኛል ኢትዮጵያ ውስጥ ሜይንሊ ታርጌት ተደርጎ ሙዚቃዎች ኢትዮጵያ ውስጥ ሲሰሩ ደግሞ ዲስትሪቢት ሲደረጉ የኢትዮጵያን ማርኬት ብቻ ታስቦ ኢትዮጵያን ህዝብ ብቻ ታስቦ ዲስትሪቢዩት ስለሚደረገ ይመስለኛል ይሄ ችግር የመጣው ግን ያም ሆነ ይሄ እንዳልከው ነው የኢትዮጵያን ሙዚቃ ወደ ውጭ ለማስተላለፍ ወደ ውጭ ፕሮሞት ለማድረግ እነዚህ ዲጂታል ስትሪሚንግ ፕላትፎርሞች

ከጥቂት ወራት በፊት ሰው የተሰኘው አልበም ለገበያ ውሏል። የአልበሙን ይዘትና የመጪ ዘመን ህልምስ ምንድነው? የሚለውንም እስቲ አጋራን። ሰው ክፍል አንድ ሞት የሚባል የመጀመሪያ አልበም አለኝ። የመጀመሪያ ስቱዲዮ አልበም። የአልበሙ ሀሳብ እርስ በእርሱ የተያያዘ ሀሳብ ያለው ነው። አንደኛው ትራክ ከሁለተኛው ትራክ፣ ሁለተኛው ትራክ እሱ ላይ፣ አንደኛው ታሪክ አንደኛው ታሪክ ላይ እየተደረበ መሄድ ነው። ግን እያንዳንዳ ምዕራፍ ደግሞ የየራሱን የቻለ ደግሞ ራሱን ችሎ መቆም የሚችልም ታሪክ ያላቸው ያለው አልበም ነው ይህን ያደረኩበት ምክንያት በተለይ ኢትዮጵያ ውስጥ ሙዚቃ አልበም ስንሰማ በጥሞና ሀሳባችን መንፈሳችንን ገፍተን መስማት እንዳለብን ስለማምን ነው። ብዙም ሆይ ሆይ ይሄ ጭፈራ ምናም ነገር የለውም። አብዛኞቹ እሚደመጥ አልበም ነው። የሰው አልበም ሰው የሚያልኩበትን ምክንያት ከሚያደርገን ከትክክለኛው እዘዝ ማንነታችን አሁን ይሄኛው ሀያ አንደኛው ክፍለ ዘመን የፖስት ሞደርኒዝም ላይ እየራቀን ያለን ይመስለኛል እና እሱን ፕሪዘርቭም ከማድረግ አንፃር ነው። ትክክለኛ ሰው ማለት የሚለውን ሀሳብ ነው አልበሙ ላይ ለማሸራሸር ሞክረው። አልበሙ ላይ ስለ እድሜ አነሳለው፣ ስለ ነፍስ አነሳለው፣ ስለ ሞት ራሱ አነሳለው፣ ስለ ፍቅር አነሳለው፣ ስለ እምነት፣ ስለ ተስፋ አነሳለው። ይህ ሁሉ የማደርግበት ምክንያት ትክክለኛ ይሄ ሰራው እንዲህ ይሄ ሰው ከሚያደርጉ ፖይንቶች መካከል እነሱን ነው እኮ ለማድረግ የሞከርኩትኝ ማለት ነው። ያው የመጀመሪያው አልበም ክፍል አንድ ነው ያልኩት፣ ያው ክፍል ሁለት ይቀጥላል ማለት ነው። ሁለት ክፍል ነው የሚኖረው የሰው ሲሪየስ የመጪው ዘመን ህልምስ ምንድን ነው? እኔ አሁን የማስበው የሾርት ተርም ፕላኔ ያው የኮቪድ ናይንቲን ነገር ቶሎ ካለፈ እናንተን ካለ ፓናል ዲስከሽኖች አስባለሁ ከወጣቶች ጋር ለማውራት አስባለሁ ባልበም ዙሪያ የተሰማቸውን ነገር ቀርቦ ለመወያየት እና ዲስከስ ለማድረግ እፈልጋለሁ። ምክንያቱም አብዛኞቹ ያነሳቸው ሀሳቦች ወደ ጠረጴዛ አብጥተን መወያየት የምንችልባቸው ሀሳቦች ስለሆኑ ማለት ነው። ከዛ በኋላ ኮንሰርትም አስባለሁ፣ እንደዚህ እንደዚህ አይነት ነገሮች አስባለሁ። ካሁን በኋላ የሲንግሎች የመልቀቅ ሀሳብ አለ። የሚቀጥለው የክፍል ሁለት አልበም ይወጣል። እንደዚህ እንደዚህ አይነት ነገሮችን ነው እንግዲህ መቀጤ መሰነባበቻችን በዚህ ሳምንት ስለለቀከው የአባይ ልጅ የተሰኘው ሙዚቃ ይሆናል። ዋሽንትና ወንጭፉን ይዞ ወረደ የወንዝ ልጅ አባይን ታደገ ትላለህ፣ በተኩላ የተከበበ ምስኪንም ታደርገዋለህ። አባይን መነሻህ ምንድን ነው? የሙዚቃውን ግብም እስኪ ዘርዘር አድርገህ ያስረዳን። መላው የኢትዮጵያ ሕዝብ አሁን አባይ የሆነው ነገር በጣም ያስደሰተን ይመስለኛል። በጣም ከልብ ተደሰቻ ያለው ኢትዮጵያ በራሷ ወጪ በራሷ በራሷ አቅም ይህንም እዚህ ድረስ መድረሷ ይሄ ለመለኮታዊ የሆነ እርዳታ ነው እንጂ እንደው በአይምሮ የሚመስል አልነበርም እና በጣም ተደስቻ ያለው እና እሱ ሀሳብ ውስጥ የሆኑ ጊታሬ ይዤ ሳንኮራኩር ይህ ሀሳብ ምቃል ምክንያቱም ከልጅነታችን ጀምሮ ሲተረክ ያደግ ነው። የአባይን ልጁ ሀጠማው እየተባለ ነው ያደግ ነው። የአባይን ልጁ ሀጠማው የአባይን ልጁ ሀጠማው እየተባለ ነው ያደግ ነው እና በጣም ያኔ ተች አደረገኝ። ይሄ ያደግንበት ይሄ የተረትና ምሳሌው ቤት ምንድን የአባይን ልጆ ሀጠማው እየተባለ አሁን ግን ይሄኛውን ያለ ያለበት ደግሞ ሞመንት የአባይን ልጁ አጠመው ማለት የምንችልበት አይነት ሞመንት አይደለም የሚል ነው እና ሙሉ ንሱ ሙዚቃ ሰምተው ከሆነ ከመጀመሪያ ጀምሮ የኢትዮጵያን ታሪክ በአባይ ዙሪያ ላለን የኢትዮጵያን ታሪክ ለመናገር ሞክራል። ታሪኩ ፍጨት ይጀምራል። ባለ ፍጨቱ እረኛ ነው። ከዛ በኋላ በሆነ ዋሽንቱን እረኛ ነው የሚለው። ከዛ በኋላ በቃ ምንም ማድረግ የማይችለውን እረኛ ነው። ጓደኛው ነው። የአባይን ጓደኛ ነው የምናገረው። ከዛ በኋላ የአባይን ልጁ አጠመው አጠመው ምንም ማምጣት አይችልም። በኋላ ላይ ግን ተኩላ እንደከበበውና ና ያንን የጠምጥሙ እንዳያረካ እንዳደረገው ተክሎቹ ሲመለከት የአባይን ልጅ ውሃ መጠማት ብቻ ሆድ ይብሰዋል የሚል ሀሳብን ነው ሰቱ። መጨረሻ ላይ ግን እያጠቃለልኩት ሀሳቤን ዋሽንግቶንና ውንጭፍን ዝወረደ ወንዜ ልጅ አባይን ታደገ ብዬ ነው። አንደኛው እንደ ፕሮክሌምን ነው እየተናገርኩ ነው። አባይን መታደግ አለብን እንታደጋለን ነው። አሁንም ግን እያደረግን ያለ ነው ነገር እንዳንጠቀም ጥማችን እንዳናረካ ከሚያደርጉ ነገሮች አባይን እንታደጋለን ነው የሚል ሀሳብ ያነሳ ዳዊት ቸርነት በነበረን ቆይታ እጅግ በጣም አመሰግናለሁ። ቀሪ ዘመንህን በስኬት የተሞላ እንዲሆን እመኝልሃለሁ። መልካም ጊዜ ይሁንልን። አሜን። አመሰግናለሁ። ዛይበረክስልን Thank አድማጮች እስካሁን ለነበረን ቆይታ በእጅጉ እናመሰግናለን። ኤልያስ አስማረ በቅንብሩ፣ እኔ ሀብታሙ ስዩም ደግሞ መሰናዶውን በመምራት አብረን ቆይተናል። ሰናይ ምሽት ይሁንልን። I'm us go out